ብራዚል ከሁለት ወር በኋላ ፊታችን ናሴ በሪዮ ዲጅኔሪዮ የምካሄደውን የዓለም አቀፍ ኦሎምፒክ ውድድር ለማስተናገድ ደፋ ቀና እያለች ትገኛለች። አትሌቲክስ አንዱ የውድድሩ አካል ሲሆን፣ በዚሁ ጨዋታ ከሺህ በላይ አትሌቶች ይሳተፋሉ ተብሎ እንደምጠበቁ ከአዘጋጁ ደረገጽ መረዳት ተችሏል። በሩጫ ውድድር ብዙ አትሌቶችን ለማሳተፍ ከወራት በፊት ጀምሮ ዝግጅት የጀምረው የኢትዮጵያ አትሌቲክስ ፌዴሬሽንም በተለያዩ የሩጫ ውድድር የሚሳተፉ አትሌቶችን ቀደም ብሎ ስመርጥ በማራቶን የሚሳተፉ አትሌቶች ያሳወቀው ዘገየት ብሎ ነበር። ጉዳዩን በቅርበት የሚከታተሉት እንደሚናገሩት የኢትዮጵያ አትሌቲክስ ፌዴሬሽን የማራቶን ተሳታፊዎችን ለመምረጥ የተጠቀመበት አዲስ መስፈርትና በዚሁ መሰረት በደረሰው ውሳኔው አንጋፋ የተባሉት አትሌቶች ከተሳታፊዎቹ መካከል አለመካተታቸው ሰሞኑን ብዙ እያነጋገረ ነው። አትሌት ቀነኒሳ በቀለ ጨምሮ ሌሎች አራት አትሌቶች በውድድሩ ላይ አለመሳተፋቸው በርካታ ጥያቄዎችን እንዳስነሳና የወጣው መስፈርት በጣም የዘገየ ሕግ ያልተከተለ አሻሚ አሻሚና አወዛጋቢ መሆኑን የስፖርት ጋዜጠኛው ምዝጋናው ታደሰ ለዶችቬሌ ተናግሯል። ከዚህ ጊዜ እስከዚህ ጊዜ ብሎ ያስቀመጣቸው ቀነ ገደቦች አሉ። በእነዚህ ጊዜያት ውስጥ የሮጡ አትሌቶች የሚል ነገር ነበረ እና እነዛ ነገሮች ናቸው አሁን ያጨቃጨቁት። መጀመሪያ ተመርጦ የነበሩ አትሌቶች በኋላ ላይ ደግሞ እንዲቀነሱ የተደረጉ መጀመሪያ ደግሞ ሳይካተቱ ጠርተው አሁን የተካተቱ አትሌቶች አሉ። የሴቶቹን አሁን ብንወስድ በመጀመሪያው ምርጫ ላይ ትዕግስት ቱሳ አምስተኛ ደረጃ ላይ መቀመጧ ብዙዎቹን አነጋግሮ ነበረ። አትሌቷ ካላት ወቅታዊ ብቃት አንጻር በትክክልም ለዚህ ለ ኦሎምፒክ ምትመጥን አትሌት ነች። ድጋሚ በተደረገው ክለሳ በአንደኛነት ተመርጣለች። ይህንንም የሚያጨቃጭቅ ነገርም አይደለም። የወሰናቸው ውሳኔዎች አሁን ለምሳሌ ቀነኒሳ በቀለ ለንደን ማራቶን ሊሮጥ ሁለት ቀናት ሲቀሩት ነው ቀነ ገደቡን የኢትዮጵያ አትሌት ፌዴሬሽን ያቋረጠው። ያችን ሁለት ቀናውን ታግሰውት ቢሆን ኖሮ አትሌት ሶስተኛ ነው የወጣው ለንደን ማራቶን ትልቅ ውድድር ነው እሱ የቀደሙት አንደኛና ሁለተኛ የወጡት የኬንያ አትሌቶች ከለንደን ማራቶን ማግስት ነው ኬንያ ይፋ ያደረገችው ስኳዷን እና በዛ ቡድን ውስጥ መካተት ችለዋል። ቀነኒሳ ሚያድል አልተሰጠውም። ሁለት ቀን ቢያንስ ቢታገሱ ሱፍ ኖሮ ቀነገደቡን በዚህ ከዚህ እስከዚህ ሮጠ የሚለውን ቀን ያንን ባይገድቡበት ኖሮ እሱ የመካተት እድል ነበረው። ፌዴሬሽኑ በአዲሱ መስፈርት ላይ አትሌቶቹን ሳያወያይ ውሳኔውን ራሱ መድረሱ አትሌቶቹንና ሕዝቡን ቅር እንዳሰኘ ጋዜጠኛው አስረድቷል። የፌዴሬሽኑን እርምጃ ተከትሎ አትሌት ቀኒሳ በቀለ መስፈርቱን እንደሚያሟላ ተናግሮ መራጩ ኮሚቴ ግልጽነት የጎደለው አድሎ የታየበትና የወጣው መስፈርት በድብቅ ነው በማለት ውሳኔውን ተችቷል። ይህንንም ያለበት ምክንያት አትሌቱ ሲያስረዳ አዶን ነው። በቃ ይሄ ግላዊ የሆነና ያው የግል ፍላጎትን ለማራመድ ተብሎም ተደረገ ይመስላል። ምክንያቱም የመጠቃቀም ስራ አክቲቬሽን ውስጥ የሚሰሩ ሰዎች ምንድን ነው ያው ይሄ ብቃት ማነትም ሁኔታ ይመስለኛል። ብቃት ማነት ስለ ስፖርት ምንም ግንዛቤ አለመኖራቸው፣ ለስፖርት ምን እንደሚያስፈልግ ጠንቅቆ ከአለማወቅ ይመጣ ይመስለኛል። የብቃት ማነት ምክንያቱም ዛሬ ራሳቸው እያመኑ ነው አሉት እኛ አላደረግንም። ዛሬ ሁሉም እየተካካዱ ነው አሉት እኔ አደለውም አሰልጣኝ ነው እንደዚህ ያደረገው እኛ እና አይደለንም ያሉ ውስጥ ያሉት ቴክኒክ ተብለው ኃላፊነት ላይ ያሉ ሰዎች ወደ አሰልጣኞች ያላክሳሉ። እርስ በርስ አሰልጣኞች ደግሞ እኛ አይደለንም ቴክኒኮች ናቸው፣ መራጭ ኮሚቴ ሌላ ነው እያሉ አንዱ ከአንዱ ላይ ከኃላፊነት እየሸሹ ያው ምክንያቱ ባልታወቀ ብዙ ምክንያት እያበዙ ነው አሉ። መስፈርቱ መውጣቱ የተወሰነ ግለሰቦችን ለመጥቀም መሆኑ ቀነኒሳ ተናግሮ፣ በአጠቃላይ የሚታየው ነገር ደስ እንዳላሰኘው ገልጸዋል።